Agriña Report. የኢትዮጵያ የሃይማኖት ተቋማት ጉባኤ በማህበራዊ ሚዲያ የሚሰራጩ ግጭት ቀስቃሽ ይዘቶችን አወገዘም። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን የኦርቶዶክስና የእስልምና ሃይማኖቶችን የአብሮነት እሴት በሚያንቋሸሽ መልኩ በማህበራዊ ሚዲያዎች የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት በወጣው መግለጫ አስታውቋል። ጉባኤው በሃይማኖት ሽፋን አብሮነትን ሊሸረሽሩ የሚችሉና ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላትን በጽኑ እንደሚያወግዝም ገልጿል። በሁለቱ ሃይማኖቶች ላይ ክብረ ነክ መልእክቶችን የሚያሰራጩ ግለሰቦች ሕገ ወጥነትን ከማስፋፋት እንዲታቀቡ የጠየቀው ጉባኤው ጉዳዩ የሚመለከታቸው አካላትም አፋጣኝ ሕጋዊ እርምጃ እንዲወስዱ በአጽንኦት ጠይቋል። 32 ኢትዮጵያውያን ከማይናማር ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀም። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩት 32 ኢትዮጵያውያን ወደ አገራቸው መመለሳቸው የተገለጸ ሲሆን 43 የሚሆኑት ደግሞ በቅርቡ ይገባሉ ተብሏል። ሌሎች በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ እንደሚገኝም የውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል። መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝም የውጭ ጉዳይ ሚኒስቴር ጠቁሟል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ የፍጆታ የአገልግሎት ታሪፍ ተመን ላይ ጭማሪ ሊያደርግ ነው ተባለም። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.50 ኪሎ ዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ የሚያደርግ ሲሆን የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም ም እንደሚከፍሉ ሪፖርተር አገኘሁት ባለው መረጃ ዘግቧል። የመኖሪያ ቤት ታሪፍም በተመለከተ ከ51 እስከ 100 ኪሎ ዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎ ዋት 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎ ዋት የሚጠቀሙ ደንበኞች 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎ ዋቱ መጠን ክፍያው የሚለያይ እንደሆነ ያገኘውት መረጃ ያሳያል ብሏል ሪፖርተር የአገልግሎት ክፍያ ተመንም እንደ ለኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ 15 ብር ከ95 ሳንቲም እንደሆነ በነዳጅና ኢነርጂ ባለስልጣን የወጣው ሰነድ ይጠቁማል ብሏል። የነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጂራ እንደገለጹት በየሶስት ወሩ በፍጆታና በአገልግሎት ታሪፍ ላይ ከሚያዚያ ወር ጀምሮ ጭማሪ ይደረጋል ብለዋል። በኢትዮጵያ የኪነ ጥበብ ቅጅና ተዛማጅ መብቶችን ጥበቃና ግንዛቤ ፈጠራ ስራዎች ላይ በጋራ ለመስራት የኢፌዴሪ ባህልና ስፖርት ሚኒስቴር የኢትዮጵያ አእምሮዊ ንብረት ባለስልጣንና መልቲቾይዝ አፍሪካ ስምምነት ተፈራረሙ። በኢትዮጵያ የኪነ ጥበብ ፈጠራዎች ቅጅና ተዛማጅ መብቶች እንዲጠበቁ ግንዛቤ ለማስጨበጥና ፊልምና ተያያዥ ጥበባት ባለሙያዎች ተቋማትና ሀገር ከዘርፉ ተጠቃሚ እንዲሆኑ ለማስቻል ዓላማ በማድረግ የኢፌዴሪ የባህልና ስፖርት ሚኒስቴር የኢትዮጵያ አምሮአዊ ንብረት ባለስልጣንና መልቲቾይስ አፍሪካ በጋራ ለመስራት የሶስትዮሽ የትብብር መግባቢያ ስምምነት ተፈራርመዋል። ይህ የሶስትዮሽ ስምምነት ከጊዜ ወደ ጊዜ የተባባሰ የመጣውን የቅጅና ተዛማጅ መብት ጥሰት በጋራ ለመከላከል የህብረተሰቡን ግንዛቤ በማሳደግ ኪነጥበባዊ ፈጠራዎች የአምሮዊ ንብረት ጥበቃ እንዲያገኙ ለማስቻል ጉልህ ሚና ይኖረዋል ተብሏል። ይህንን አስመልክቶ የባህልና ስፖርት ሚኒስትር ዴኤታዋ ነፊሳ አልመህዲ እንዳሉት የባህልና ኪነጥበባዊ ፈጠራዎችን መጠበቅ ትኩረት የሚሻ ጉዳይ ነው። ይህ ከኢትዮጵያ አእምሯዊ ንብረት ባለስልጣንና ና ከመቼስ አፍሪካ ጋር የተፈራረም ነው። የሶስትዮሽ የትብብር መግባቢያ ሰነድም ለዘርፉ ባለሙያዎች የፈጠራ ይዘቶቻቸው ተጠቃሚነትና የኢትዮጵያን ባህልና ኪነጥበብ ፈጠራዎች ለመጠበቅ ጉልህ አስተዋጽኦ እንደሚኖረው እምነት አለኝ ዋል የኢትዮጵያ አእምሯዊ ንብረት ባለስልጣን ምክትል ዋና ዲሬክተር እንዳሉ ሞሲሳ በበኩላቸው መስሪያ ቤታቸው የቅጂና ተዛማጅ መብቶች እንዲከበሩና የፈጠራ ባለሙያዎች ከመብት ጥሰት ስጋት ነፃ እንዲሆኑ ምቹ ከባቢ ለመፍጠር ራእይ ሰንቆ እየሰራ ነው ብለዋል። ይህንን የሶስትዮሽ የጋራ የትብብር መግባቢያ ሰነድ ለመፈራረም ስንነሳም ባለስልጣን መስሪያ ቤታችን ከተቋቋመለት ዓላማ ጋር የሚሰናሰል በመሆኑና ግንዛቤ በማስጨበጥም ሆነ የቅጅና ተዛማጅ መብት ጉዳይ የህግ ማዕቀፎች እንዲከበሩ የማስቻል ኃላፊነት ስላለብን ነው ብለዋል። የመልቾይስ አፍሪካ ሆልዲንግ የሬጉላቶሪና ኮርፖሬት ጉዳዮች ግሩፕ ኤክዚኪዩቲቭ ዶክተር ኪያ ቤትስዌ ሞዲሞንግ ሶስቱ ተቋማት ከዚህ በፊት ካደረጓቸው የጋራ ትብብር ስራዎች በዘ ትብብራቸውን ወደ ሌላ ምዕራፍ አሸጋግረዋል ብለዋል። ኢትዮጵያ በአፍሪካ ላለን ሁለንተናዊ የማህበራዊና ቢዝነስ እድገት ቁልፍ መዳረሻ አድርገን ነው የምንመለከታት። ለ30 ዓመታት ለሚጠጉ ጊዜያትም ከኢትዮጵያውያን የስፖርትና መዝናኛ አፍቃሪያን ጋር ቁርኝት በመፍጠራችን ክብር ይሰማናል። ከቅርብ ዓመታት ወዲህም ሀገራዊ ይዘቶችን እያቀረብን ነው። ከ200 በላይ የሚሆኑ የኢትዮጵያ ፕሮዳክሽን ኩባንያዎች ጋር እየሰራን ነው። በመልቲቾይስ ታለንት ፋክትሪ ስኮላርሽፕ አማካይነትም ኢትዮጵያውያን ወጣት የፊልም ጥበብ ባለሙያዎች ተጠቃሚ እያደረግን ነው። የቅጂና ተዛማጅ መብትን በተመለከተም ከኢትዮጵያ የባህልና ስፖርት ሚኒስቴር ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በትብብር ለመስራት መግባቢያ ስምምነት ስንፈራረም በይዘቶች ጥበቃ ዙሪያ ያለንን ቁርጠኝነት ለማረጋገጥ ነው ብለዋል። በሶስቱ ተቋማት የተፈረመው የኪነ ጥበብ ቅጅና ተዛማጅ መብቶች ጥሰትን የመከላከልና በጉዳዩ ዙሪያ የተለያዩ ትብብሮችን በጋራ መስራት የቅጅ መብትን በተሻለ መልኩ እንዲጠበቅ በማድረግና ሌሎች ባለድርሻዎችን ለማስተባበር ብሎም ለባለሙያው ተጠቃሚነት እንደዚሁም ለሀገር ኢኮኖሚ ገጽታም ግንባታ የጎል የሚሞላ ጠቀሜታ ይኖረዋል ተብሏል። በስምምነቱ የፊርማ ስነስርዓት ወቅት የዛሬ ስድስት ዓመት በኢትዮጵያ አየር መንገድ አውሮፕላን አደጋ ሕይወታቸውን ላለፈ የመታሰቢያ ሐውልት ቆመም። ከአዲስ አበባ ተነስቶ ወደ ናይሮቢ ሲያቀና የነበረውና በበረራ ቁጥሩ ኢቲ 302 የነበረው የኢትዮጵያ አየር መንገድ አውሮፕላን ተከስክሰው ሕይወታቸው ላለፉት ተሳፋሪዎች አጠቃላይ በስራ ላይ በአውሮፕላን ውስጥ ለነበሩ ሰራተኞች የመታሰቢያ ሐውልት አውሮፕላኑ በተከሰከሰበት በቢሾፍቱ ከተማ አቅራቢያ በሚገኝ ቦታ ቆሞላቸዋል። በተከሰከሰው አውሮፕላን ውስጥ የነበሩ 157 ሰዎች ሕይወታቸው ማለፉ ይታወሳል። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ እንግዶችና የአካባቢ ነዋሪዎች በተገኙበት ነው ለተጎጂዎቹ የመታሰቢያ ሐውልት የቆመላቸው። ከአፍሪካ ህብረት አባል ሀገሮች አርባ በመቶ የሚሆኑት አመታዊ ክፍያቸውን አይከፍሉም ተባለም። ከ60 በመቶ በላይ የሚሆነውን አመታዊ ወጪ ከአህጉሩ ውጪ ካሉ የአውሮፓና አሜሪካ ሀገራት ምንጮች በሚገኙ ገንዘብ አመታዊ ወጪውን የሚሸፍነው የአፍሪካ ህብረት አርባ በመቶ የሚሆኑ አባል ሀገሮች አመታዊ የአበልነት ክፍያቸውን እንደማይከፍሉ ተጠቁሟል። በህብረቱ ድረገጽ ከሰሞኑ ይፋ የተደረገው መረጃ እንደሚያሳየው ህብረቱ የሚያወጣቸው ፕሮግራሞች፣ እቅዶችና ተግባራ በአባላት ሀገሮች የማይደገፉ በመሆናቸው ተገማችና ቀጣይነት ባለው መልኩ እንደማይመሩና ፍትሐዊ ባልሆነ መንገድ ገንዘቡ ለሌላ ዓላማ መዋሉን ጠንካራ ተጠያቂነት አለመኖሩን ያሳያል ተብሏል። በተጨማሪም የአባል ሀገራቱ የህብረቱን ዓመታዊ በጀት ለማቀድና በዕቅዱ ለመምራት ያላቸው ሚና ዝቅተኛ ነው ተብሏል። በመጨረሻም ታዋቂው የሙዚቃ ሰው አለማየው ፋንታ ከዚህ ዓለም በሞት ተለዩም። በባህላዊ የሙዚቃ መሳሪያ ተጫዋችነታቸው የሚታወቁት ሙዚቀኛው አለማየው ፋንታ ስራቸውን የጀመሩት ሀገር ፍቅር ቲያትር ቤት በመቀጠር ነበር እዚያም ለ10 ዓመታት ሰርተዋል። ለአርባ ዓመታት ያህል በያሬድ የሙዚቃ ትምህርት ቤት በመምህርነት ሲያገለግሉ የቆዩት ሙዚቀኛው በእድሜያቸው መጨረሻ ጡረታ ከወጡ በኋላ በዚሁ ያሬድ የሙዚቃ ትምህርት ቤት ማገልገላቸውን የሙዚቀኛው የቅርብ ሰው የሆኑት ታዋቂው የበገና መምህር መጋቤ ብሉይ አለሙ አጋ ለሸገር ተናግረዋል። ባህላዊዎቹን የኢትዮጵያ የሙዚቃ መሳሪያዎች በገናን በመደርደር ክራንና መሰንቆን አሳምረው በመጫወት ሲታወቁ እንደነበረ ከመጋቢ ብሉ የዓለም ዋጋ መስማቱን ሸገር ገልጿል። አንጋፋው ሙዚቀኛ አለማየሁ ፋንታ የቀለም ትምህርትን የተማሩ እንደዚሁም የዲቁና ትምህርትንም የተከታተሉ ነበሩ። ሙዚቀኛው ከስድስት ወራት በፊት በድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸው ፒያሳ በሚገኘው በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እንደተፈጸመ ተገልጿል። አንጋፋ ሙዚቀኛ አለማየሁ ፋንታ ባለትዳርና የስድስት ልጆች አባት ነበሩ። ሀገርኛ Report